ስፖርት ጤና ይስጥልኝ አድማጮች። ኢትዮጵያውያን አትሌቶች እንደተለመደው በዓለም መድረክ ድል ሲቀናቸው፣ ኬንያዊቷ የማራቶን ሯጭ የተከለከለ ንጥረ ነገር በመጠቀም ከውድድር ታግዳለች። በማራቶን ሩጫ ታሪክ የ114 ዓመቱ አዛውንት በመኪና አደጋ ሕይወታቸው አልፏል። ገጪው ወጣት ወንጀሉን ለመሸሸግ ሞክሮ ነበር። አይንትራክት ፍራንክፉርት በነፃ ተጫዋቾችን እያስመጣ በሚሊዮናት መሰብሰቡ ተሳክቶለታል። ከሁጎ ኢኬቲኬ የሊቨርፑል ሽያጭ 93 ሚሊዮን ዶላር አጋብሷል። የጀርመን ሴቶች ብሔራዊ የእግር ኳስ ቡድን የፈረንሳያቸውን በአስደማሚ ሁኔታ ድል አድርጎ ወደ ግማሽ ፍጻሜ አልፏል። የዋንጫ ተፋላሚዎች ማንነት ነገና ከነገ በስቲያ ይለያል። ተጨማሪ ዘገባዎችንም አካተናል። አብራችሁን ቆዩም burke at Miam athletics ኢትዮጵያውያን አትሌቶች በተለያዩ ዓለም አቀፍ ውድድሮች ውጤት ቀንቷቸዋል። ቅዳሜ ምሽት በስፔን ማድሪድ እና በቤልጅየም ሂውስተን ኢትዮጵያውያን አትሌቶች ለድል በቅቷል። በቤልጅየም ሂውስተን በነበረው የሴቶች 800 ሜትር ፉክክር ኢትዮጵያዊቱ አትሌት ንግሥት ጌታቸው አሸንፋለች። ንግሥት ለድል የበቃችው ውድድሩን በ1 ደቂቃ ከ57 ነጥብ 1 ሰከንድ አጠናቃ የራሷን ምርጥ ሰዓት በማሻሻል ነው። በስፔን ማድሪድ በነበረው ሌላ ፉክክር ደግሞ በወንዶች 1500 ሜትር ርቀት ሌላኛው ኢትዮጵያዊ አትሌት አብዲሳ ፈይሳ አሸንፏል። አትሌት አብዲሳ አንደኛ ወጣው ርቀቱን በ3 ደቂቃ ከ34 ነጥብ 63 ሰከንድ በመሮጥ ነው። በለንደን የ5000 ሜትር የሴቶች ውድድር እንደተጠበቀው ሁሉ ኢትዮጵያዊቱ አትሌት መዲና ኢሳ አሸንፋለች። ሐምሌ 12 ቀን 2017 ዓ.ም በነበረውና ብርቱ ፉክክር በታየበት ውድድር አትሌት መዲና ኢሳ ያሸንፈችው ርቀቱን በ14 ደቂቃ ከ30 ነጥብ 57 ሰከንድ ሮጣ በመግባት ነው። በዚሁ ውድድር ሌላኛዋ ኢትዮጵያዊት አትሌት ፋንታዬ በላይነ በ14 ደቂቃ ከ30 ነጥብ ዘጠና ሰከንድ በመግባት እጅግ ለጥቂት ሁለተኛ ወጥታለች፣ የራሷን ምርጥ ሰዓትም አስመዝግባለች። አትሌት ፎቴን ተስፋዬ ደግሞ በ14 ደቂቃ ከ32 ነጥብ 55 ሰከንድ አራተኛ ደረጃ ይዛ አጠናቃለች። የማራቶን ክብረ ወሰን ባለድሏ ሩት ቺፒንጌቴች የተከለከለ ንጥረ ነገር በመጠቀም ከውድድር ታገደች። ምናልባትም ኬንያዊቷ ለረዥም ጊዜ ከስፖርት ውድድሮች ልትታገድም ትችል ይሆናል። ኬንያዊቷ ሯጭ ጥቅምት 3 ቀን 2017 ዓም በነበረው የቺካጎ ማራቶን 2 ሰዓት ከ9 ደቂቃ ከ56 ሰከንድ ሮጣ በማሸነፍ ነበር የወርቅ ሜዳሊያ ያጠለቀችውም። በወቅቱ ውድድር ኢትዮጵያዊቷ አትሌት ሱቱሜ ከበደ 2 ሰዓት ከ17 ደቂቃ ከ32 ሰከንድ በመግባት የሁለተኛ ደረጃ አግኝታ ነበር። ናይጀሪያ ውስጥ ሲካሄድ በቆየው የአፍሪቃ እድሜያቸው ከ18 ና ከ25 መት በታች የአትሌቲክስ ፉክክር ተካፋይ የነበረው የኢትዮጵያ ቡድን አስር ሜዳሊያዎችን አግኝቷል። ሁለቱ ወርቆች የተገኙት በ5000 ሜትር ሴቶች እርምጃ ከ18 ዓመት በታች በሕይወት አምባው እንዲሁም በ800 ሜትር ሴቶች ከ18 ዓመት በታች ፉክክር በኤልሳቤት አማረ ነው። ኢትዮጵያ በዚህ ፉክክር 28 አትሌቶችን ማሳተፏ ተገልጧል። ሁለት የወርቅ፣ ሶስት የብርና አምስት የነሐስ በድምሩ አስር ሜዳሊያዎችን ሰብስባለች። እግር ኳስ ለአውሮጳ ዋንጫ ከፈረንሳያቸዋ ጋር ቅዳሜ ዕለት የገጠመው የጀርመን የሴቶች ብሔራዊ ቡድን ወደ ግማሽ ፍጻሜ አለፈም። ጀርመን ምንም እንኳን አንድ ተጫዋቿ በጊዜ በቀይ ካርድ ከሜዳ ቢሰናበትባትም ግብ ጠባቂዋ አን ካትሪን ቡድኑን ታድገዋለች። ካትሪን ሄንድሪክን በ13ኛው ደቂቃ ላይ በቀይ ካርድ ያጣው የጀርመን ቡድን 100 ደቂቃ ያህል በ10 ተጫዋቾች ብቻ ተወስኖ ለመጫወት ተገዷል። ግብ ጠባቂዋ አንካትሪን በጨዋታም ሆነ በመለያ ምት ወቅት ግብ ሊሆኑ የሚችሉ ኳሶችን በማጨናገፍ የጀርመን ቡድን ወደ ግማሽ ፍጻሜ እንዲያልፍ አስችላለች። ጀርመን ፈረንሳይን በመለያ ምት ስድስት ለአምስት ባሸነፈበት ግጥሚያ ግብ ጠባቂዋ ኳስ ካጨናገፈች በኋላ ትረዋ ደርሶ በመምታት ከመረብ አሳርፋለች። በዚያም የቡድኗ ባልደረባዎችንና ደጋፊዎቿን አስቦርቃለች። የጀርመን ቡድን በግማሽ ፍጻሜው ዙሪክ ከተማ ስዊዘርላንድ ውስጥ ከነገ በስቲያ ከስፔን ቡድን ጋር ይጋጠማል። በነገው ዕለት ደግሞ የእንግሊዝ ቡድን ከጣሊያናቻው ጋር ሌላኛዋ የስዊዘርላንድ ከተማ ጄኔቫ ውስጥ ይጫወታል። ነገና ከነገ በስቲያ ማታ በሚኖሩ ግጥሚያዎች አሸናፊዎች ለዋንጫ ይደርሳሉ። የፍጻሜ ግጥሚያ የፊታችን እሁድ በኢትዮጵያ ሰዓት አቆጣጠር ከምሽቱ አንድ ሰዓት ላይ ባዘል ስዊዘርላንድ ውስጥ ይከናወናል። የዝውውር ዜና። ሊቨርፑል የጀርመኑ አይንትራክት ፍራንክፉርት አጥቂ ሁጎ ኤኪቲኬን በ93 ሚሊዮን ዶላር ለማስመጣት ተስማማ። የ23 ዓመቱ ፈረንሳዊ ከሊቨርፑል ጋር የስድስት ዓመት ውል ለመፈረም መስማማቱም ተዘግቧል። ከፕሪምየር ሊጉ መጀመር ቀደም ብሎ በሚኖረው የአስር ቀን የሆንግ ኮንግ እና ጃፓን ጉዞ ኤኪቲኬ የአሰልጣኝ አርኔ ስሎት ቡድንን በዚህ ሳምንት ይቀላቀላል ተብሏል። ሊቨርፑል ቅዳሜ ልት ከሚላን ጋር ለሚኖረው የወዳጅነት ግጥሚያ ዛሬ ሆንግ ኮንግ ደርሷል። ሁጎ ኤኪቲኬ ባለፈው የጨዋታ ዘመን ለአይንትራክት ፍራንክፉርት 22 ኳሶችን ከመረብ በማሳረፍ 12 ግብ የሆኑ ኳሶችን አመቻችቷል። ሁጎ ኤኪቲኬ በሻምፒዮንስ ሊግ ወቅት ነበር የበርካቶች አይን ውስጥ የገባው። ቀደም ሲል ኒውካስል ይህንኑ አጥቂ ለማስመጣት ፈልጎ በዋጋ ሳይስማማ ቀርቷል። ሊቨርፑል በበኩሉ የኒውካስሉ አጥቂ አሌክሳንደር ኢሳቅን ለማስመጣት ፈልጎ በገንዘብ ሳይስማማ ፍላጎቱ መክኗል። ሁጎ ኢኪቴኬ በቡንደስሊጋው ያለፈው ጨዋታ ዘመን የለጋቸው ኳሶች የፈጠራቸው እድሎችና ያመቻቻቸው የሚለጉ ኳሶች ብዛት በቡንደስሊጋው የሚስተካክለው የለም። ከዚህ አንጻር በአብዛኛው ከአሌክሳንደር ኢሳቅ ጋር ተመሳሳይነት አለው። ለዚያም ይሆናል ሊቨርፑል ሁጎ ኤኪቲኬን ለማስመጣት የወሰነው የሁጎ ኤኪቲኬ ትንሽ አሳሳቢው ጉዳይ የሚለጋቸው ኳሶችን ወደ ግብ መቀየሩ ላይ ነው። በቡንደስሊጋው ከማንም በተለየ 117 ኳሶችን ለግቶ ወደ ግብ የቀየረው 12.8 በመቶ ሆን ያህል ነው። አሌክሳንደር ኢሳቅን ብንመለከት የሁጎ ኤኪቲኬ እድሜ ላይ በነበረበት ወቅት በ32 ግጥሚያዎች ወደ ግብ የቀየራቸው ኳሶች ስድስት ብቻ ነበሩ። በዚያም ከሁጎ ኤኪቲኬ ያነሰ ነበር ማለት ነው። ሊቨርፑል ይህን የገመገመ ይመስላል ይሰጣል። አይንትራክት ፍራንክፎርት ሁጎ ኤኪቴኬን ጨምሮ ኦማር ማርሙሽንና ራንዳል ኮሎ ሞዋኒን በመሸጥ ካለፉት ሁለት ዓመታት አንስቶ ከ269 ሚሊዮን ዶላር በላይ መሰብሰብ ችሏል። ያወጣው ወጪ ግን 18 ሚሊዮን ዶላር ብቻ ነው። በ2023 በጋ ወራት ኦማር ማርሙሽ ከቮልስቡርግ ወደ አይንትራክት ፍራንክፉርት የተዛወረው በነፃ ነበር። ወደ ማንቸስተር ሲቲ የተዛወረው ደግሞ በ79 ሚሊዮን ዶላር። አይንትራክት ፍራንክፉርት በኮሎ ሟኒም በሚገባ አትርፏል። ከፈረንሳዩ ናንቴ በ2022 ያስመጣው እንደ ኦማር ማርሙሽ ሁሉ በነፃ ዝውውር ነበር። ከአንድ የጨዋታ ዘመን የጀርመን ቆይታ በኋላ ግን በበጋ ወራት ለፓሪሳን ጀርሞ ኦማር ማርሙሽን ያስረከበው በ102 ሚሊዮን ዶላር ነበር። ሁጎ ሁጎ ኤኪቲኬም ቢሆን ባለፈው ዓመት ወደ ቡድኑ የተቀላቀለው በውሰት ነበር። ቡድኑ ውሰቱን ወደ ቋሚ ለመቀየርም 18 ሚሊዮን ዶላር ከፍሏል። በዓመቱ እጅግ አትርፎ ለሊቨርፑል ከ93 ሚሊዮን ዶላር በላይ በማግኘት ሸጦታል። አይንትራክት ፍራንክፉርት የተጫዋቾችን ብቃት ፈጥኖ በመለየት በአትራፊነት መዝለቁን መዘየዱ ተሳክቶለታል። በህንድ ፑንጃብ ግዛት ነዋሪ ነበሩ የ114 ዓመቱ አዛውንት ፋውጃ ሲንግ በእርግጥ የትውልድ ማስረጃ ሰነድ ማቅረብ ባለመቻላቸው በዓለም የድንቃድንቅ መዝገብ ጊነስ ወርልድ ላይ አልተመዘገቡም። ዕድሜያቸው ግን 114 እንደነበር ይናገሩ ነበር። ህንዳዊው አዛውንት በበርካታ የዓለም የማራቶን ውድድሮች ላይ ተሳታፊ የነበሩት ፋውጃ ሲንግ ባለፈው ሳምንት ሰኞ ከዚህ ዓለም የተለዩት በሚኖሩበት መንደር በተሽከርካሪ ተገጭተው ነው። ፋውጃ ሲንግ በተለይ በለንደን ማራቶን እንደ ጎርጎዶስ አቆጣጠር ከ2000 ጀምሮ ለስድስት 6 ጊዜያት ተሳትፏል። ከአንዱ በቀር በሁሉም ውድድሮች የማራቶን ሩጫቸውን ለማጠናቀቅ የፈጀባቸው ጊዜ ከ7 ሰዓት በታች ነበር። በ2000 እና 2001 6 ሰዓት ከ54 ደቂቃ ሮጠው ውድድራቸውን አጠናቋል። በ2003 ያስመዘግቡት ምርጥ ሰዓታቸው 6 ሰዓት ከ2 ደቂቃ ነበር። በኒውዮርክ ሲቲ ና ቶሮንቶ ማራቶን እንዲሁም በሆንግ ኮንግ እና ግላስጎ ግማሽ ማራቶን ውጤት ካስመዘገቡበት ውድድሮች መካከል ይጠቀሳሉ። ፋውጃ ሲንግ በ101 ዓመታቸው የማራቶን ሩጫ መወዳደር ያቆሙት እንደ ጎርጎሮስ አቆጣጠር በ2012 በለንደን ማራቶን ከተሳተፉ በኋላ ነበር። ከዚያ በኋላ ግን በ10ሺ ሜትር ውድድሮች ላይ ተሳትፏል። በ89 ዓመታቸው ማራቶን መወዳደር የጀመሩት ህንዳዊ በህፃነታቸው እስከ አምስት ዓመታቸው ድረስ መራመድ የማይችሉ እንደነበሩ በአንድ ወቅት ገልጧል። ፋውጃ ሲንግ ባለፈው ሳምንት በ114 ዓመታቸው ህንድ ፑንጃብ አውራጃ በሚገኘው የትውልድ መንደራቸው በተሽከርካሪ ተገጭተው ነው ሕይወታቸውን ያጡት። ገጭቷቸው ያመለጠው የ26 ዓመት ወጣት ገዳይ አምሪት ሲንግ ዲሎን የገጨበት ተሽከርካሪውን ደብቆ ላለመያዝ ብዙ ጥረት አድርጎ ነበር። ሆኖም ፖሊስ ፈልጎ በቁጥጥር ስራ ውሎታል።